የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ እረቡ የካቲት 13 2011 ዓ ም ምሽት ያሰናዳናቸውን ዝግጅቶች ይዤ አብሬያቸው የማመሸው ጽዮን ግርማ ነኝ። ኢትዮጵያ ከ2013 እስከ 2023 ዓ ም የምትመራበት መሪ የልማት እቅድ ጥናት ዝግጅት እየተጠናቀቀ መሆኑ ተገለጸ። እቅድ በጥናት ኢንፎርም መደረግ አለበት ብለን ስለምናምን ነው። ለምሳሌ ግብርና በሚቀጥሉት አስር ወይም አስራ አምስት አመታት የኢትዮጵያ ግብርና የት መድረስ አለበት የሚለውን ለመወሰን ቁጭ ብለን የምንጽፈው ነገር ሳይሆን ጥናት ማጥናት አለብን። በሙሉ ዘገባ እንመለስበታለን። ለምሽቱ ያዘጋጀናቸው ሌሎች በርከት ያሉ ቅንብሮችም ይኖሩናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ የምሽቱ ዓለም አቀፍ ዜናዎቻችን በድጋሚ ተመልሰን መተናል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በምረጡኝ ዘመቻቸው ወቅት ለሁለት ሴቶች አፍ ማዘጊያ ገንዘብ የመክፈሉን ጉዳይ አስመልክቶ በፌዴራል ደረጃ የተከፈተውን ምርመራ የእሳቸው ደጋፊ የሆኑ ሰው እንዲመሩ እንዲያደርጉ የቀድሞ ጠቅላይ አቃቤ ሕጋቸውን ጠይቀዋል የተባለውን አስተባበሉ። ትላንት ዘ ኒውዮርክ ታይምስ ጋዜጣ ባወጣው ዘገባ መሰረት ትራምፕ ማቲዩ ዊትከርን ምርመራ አሁን የኒውዮርኩ የዩናይትድ ስቴትስ አቃቤ ህግ ጄፍሪ በርመን እንዲይዙት ለማድረግ እንዲሞክሩ ጠይቀዋል ብለዋል። ስለ ጉዳዩ ጋዜጠኞች ሲጠየቋቸው ሚስተር ትራምፕ ፈጽሞ ማን እንደሆነ ይህን ያላችሁ አላውቅም፣ የውሸት ወሬ ነው ወይም ፌክ ኒውስ ጋጋታ ነው ሲሉ መልሰዋል። ውንጀላው ትክክለኛ ሆኖ ከተገኘ ፕሬዚዳንቱ በእሳቸውና በረዳቶቻቸው ስነ ምግባር ዙሪያ ከያዙት በርካታ ምርመራዎች አንዱ ላይ ተጽዕኖ ለማሳደር ሞክረዋል ተብሎ በማስረጃነት ሊቀርብ ይችላል። በናይጄሪያ ፕሬዚዳንታዊና ምክር ቤታዊ ምርጫ የጦር ኃይሉ የሚጫወተው ሚና አይኖረውም ሲሉ የሀገሪቱ ዋና ተቃዋሚ ተወዳዳሪ መናገራቸው ተሰማ። አቲኩ አቡበከር ዛሬ ማክሰኞ ይህን የተናገሩት ፕሬዚዳንት ሞሐመድ ቡሃሪ በምርጫ አሰጣጡ ሂደት ጣልቃ ሊገባ በሚሞክር በማንኛውም ሰው ላይ ጦር ኃይሉ የማያዳግም እርምጃ እንዲወስድ መመሪያ በሰጡ ማግስት ነው። የድምፅ አሰጣጡን ለማደናቀፍ የሚሞክር ማንም ሰው በሕይወቱ የቆረጠ ነው ያሉት ፕሬዚዳንት ቡሃሪ የናይጄሪያ ፕሬዚዳንታዊ ምርጫ ለቀጣዩ ሳምንት ተላለፈ እንጂ ባለፈው ቅዳሜ ነበር ይካሄዳል የተባለው አንዳንድ ለድምጽ አሰጣጡ አስፈላጊ የሆኑ ነገሮች ሰዎች አልተሟሉም በሚል ምርጫው ሊካሄድ ጥቂት ሰዓታት ሲቀረው ነበር። ለፊታችን ቅዳሜ የተቀጠረው ለመጪው ቅዳሜ ምርጫ ወደ ሰማንያ አራት ሚሊየን ህዝብ ወጥቶ ድምጽ ይሰጣል ተብሎ ይጠበቃል። በዚህ ውድድር ፕሬዚዳንት ቡሀሪና የቀድሞ ምክትል ፕሬዚዳንት አቡባከር ናቸው ብርቱ ፉክክር ያደርጋሉ የተባሉ እጩዎች። ደቡብ ሱዳን ውስጥ የነግዳጅ ጋብቻ እንዲቀር ለማድረግ የሚያስችሉ ተጨማሪ እርምጃዎች ካልተወሰዱ አንዳንድ የልጃገረዶች ትውልድ ትምህርት ሳያገኝ ሊቀር እንደሚችል፣ ሴቶች በወሊድ ወቅት እጅግ ለበረቱ የጤና ሁከቶች፣ ለጾታና ለቤት ውስጥ ጥቃቶች ሊጋለጡ እንደሚችሉ ኦክስፋም የሚባለው የእንግሊዝ ግብረ ሰናይ ድርጅት አስጠነቀቀ። ለትዳር መወለድ በሚል ርዕስ ድርጅቱ ትላንት ባወጣው ሪፖርቱ በደቡብ ሱዳን ሴቶች ትምህርት እድል ከማያገኙባቸው በመላ ዓለም ካሉ እጅግ አስቸጋሪ የሚባሉ አገሮች አንዷ መሆኗን ጠቁሞ በጋብቻ ምክንያት እጅግ የበዛ ቁጥር ያላቸው ልጃገረዶች ትምህርታቸውን ለማቋረጥ እንደሚገደዱ አመልክቷል። በቀድሜቱ የዩኒቲ ግዛት ከተማ ኒያል ውስጥ ለአራት ተከታታይ ዓመታት አካሂጃለሁ ያለውን ቅኝትና ጥናትና ውጤት ያስመረከዘው ኦክስፋም ከሰባ ከመቶ በላይ ልጃገረዶች የሚዳሩት ለአቅም ህዋን ከመድረሳቸው በፊት መሆኑን አስታውቋል። በሀገሪቱ ውስጥ እየተካሄዱ ባሉ የእርስ በርስ ግጭቶች ምክንያት የተፈጠሩትና ድህነት ብዙ ወላጆች ለጥሎች ሲሉ ልጆቻቸውን በጨቅላነታቸው ለመዳር እንዲዳረጉ ያደረጓቸው መሆኑንም የኦክስፋም የደቡብ ሱዳን ዳይሬክተር ራንጃን ፑዲያል ለአሜሪካ ድምጽ ገልጿል። የተባበሩት መንግስታት ድርጅት የሀቅ አጣሪ ቡድን ደቡብ ሱዳን ውስጥ ከጦርና ሰብአዊ ወንጀሎች ጋር የሚተካከል የሰብአዊ መብቶች ጥሰት መካሄዱን የሚያረጋግጥ ማስረጃ አግኝቻለሁ አለ። በደቡብ ሱዳን የተባበሩት መንግስታት የሰብአዊ መብቶች ኮሚሽን ዛሬ ይፋ ያደረገው ሪፖርት ለዓለሙ ድርጅት የሰብአዊ መብቶች ጉባኤ መጋቢት ሶስት ቀን ሁለት ሺ አስራ አንድ አመተ ምህረት ይቀርባል ተብሏል። አድማጮች ለሰዓቱ የያዝናቸው የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ ስንሻገር ጋቢና ቪኦኤ ሌትስ ክሮስ ወደ መጀመሪያው ዝግጅታችን እናልፋለን። ኢትዮጵያ ከ2013 እስከ 2023 ዓም የምትመራበት መሪ የልማት እቅድ ጥናት ዝግጅት እየተጠናቀቀ መሆኑ ተገለጸ። የፕላንና ልማት ኮሚሽን ኃላፊ ሚኒስትር ዶክተር ፍጹም አሰፋ በጂጂጋ እየተከበረ ባለው የከተሞች ፎረም ላይ ለጋዜጠኞች በሰጡት መግለጫ እንዳስታወቁት ጥናቱ ቶሎ ባለመጠናቀቁ እንጂ አሁን እየተተገበረ ያለው ሁለተኛውን የእድገትና ትራንስፎርሜሽን እቅድ አካቶ የ15 ዓመት መሪ እቅድ እንዲሆን ታስቦ ነበር ብለዋል። አዲስ ቸኮል ከጂጂጋ ዝርዝሩን ይዟል። ኢትዮጵያ ከቀዳማዊ ኃይለስላሴ ጀምሮ በእቅድ ስትመራ ነበር ያሉት ሚኒስትሯ እቅዶቹ የአጭርና መካከለኛ ጊዜ ብቻ ነበሩ ብለዋል። ነገር ግን ሀገርን ለመምራት የረጅም ጊዜ እይታ እንደሚያስፈልግና ይህንን ግምት ውስጥ በማስገባት በተለያዩ ዘርፎች ላይ ጥናቶች ሲካሄዱ እንደቆዩ ገልጸዋል። ለመሪ እቅዱ ግብዓት የሚሆኑትን የጥናቶቹን ዘርፎችም እንዲህ ዘርዝረዋቸዋል። እቅድ በጥናት ኢንፎርም መደረግ አለበት ብለን ስለምናምን ነው። ለምሳሌ ግብርና በሚቀጥሉት አስር ወይም አስራ አምስት ዓመታት የኢትዮጵያ ግብርና የት መድረስ አለበት የሚለውን ለመወሰን ቁጭ ብለን የምንጽፈው ነገር ሳይሆን ጥናት ማጥናት አለብን። ለዛም ግብርናንም ማኒፋክቸሪንግን ማክሮ ኢኮኖሚ ምንሰላለበት የኢነርጂ ሪኳርመንት አለ አይደለም። ለምሳሌ አንድ ሀገር ሲያድግ አንዱ ትልቁ ኢንፑት አስቻይ ሁኔታው ኢነርጂ ነው፣ የሀይል አቅርቦት ነው። ያ ምን መሆን ይኖርበታል? አሁን ዛሬ የቀረበው ጥናት የከተማ ልማትና የቤቶች ጉዳይ አንዱ ነው። ሌላው ማኒፋክቸሪንግ ነው። አገር በአስር አመት ወደፊት ስናያት የመዋቅራዊ ለውጥ ይመጣል። ያ የመዋቅራዊ ለውጥ እውን የሚሆነው አንዱ የማኒፋክቸሪንግ ዘርፉ በሚያመጣው ለውጥ ነው። ምንም ሊመስል ይችላል። ለሚቀጥሉት አስር ዓመታት የሚለው የራሱ ጥናት ያስፈልገው ነበረ። ያም ጥናት ተጠምቷል። ውሃ ትልቅ ኢምፑት ነው። በዛም ላይ ትልቅ ቻሌንጅ ሊሆን የሚችል ነው ወደፊት ተብሎ በአለም ደረጃ የታመነበት ነው። ውሃ ግብርና ይጠቀማል፣ ማኒፋክቸሪንግ ይጠቀማል፣ ከተሞች ይጠቀማሉ። ውሃ ለሀውስሆልድ ኮንሳምሽን ማለት ነው ለዚህ ያለ ውሃ አለ ጋፑ ምን ይመስላል? ከግብርና ከማኒፋክቸሪንግ እና ከሀውስሆልድ ኮንሳምፕሽን አንጻር የሚል እንደዚሁ ወደፊት የአስር አመት እይታ ያለው ጥናት አጥንተናል። በዛ ላይ በተጨማሪ የዘላቂ ልማት ግቦችን ዩኤን አንዷ ሀገራችን አንዷ አባል ናት እና ያንን የተስማማቻቸውን ግቦች ለማሳካት ትችል ዘንድ እነዛን ግቦች ከማሳካት አካባቢ የቱጋ ነው ያለ ነው፣ መጀመሪያ ቤዝላይን አሰስመንት ተሰራ። እሱ አንዱ የጥናቱ አካል ነው። ሌላኛው ወደፊት 2030 ላይ እነዛን የተቀመጡ 17 ግቦች ለማሳካት ምን ምን ያስፈልገናል፣ ምን አይነት ኢንተርቬንሽኖች፣ ምን አይነት ፕሮጀክቶች ከሚያስፈልገን ገንዘብ መጠን ጭምር ጥናት ተጠንቷል ማለት ነው። እነዚህ ሁሉ ጥናቶች ናቸው ለ10 ዓመት እቅዱ ግብአት የሚሆኑት። መሪ እቅዱ መጀመሪያ ላይ የ15 ዓመት እቅድ እንደነበረ እና ጥናቱ ከመጠናቀቁ በፊት ግን በመሪ እቅዱ ሊካተት የታሰበው ሁለተኛው የእድገትና ትራንስፎርሜሽን እቅድ ዘመን በመጀመሩ የ10 ዓመት እቅድ ሊሆን ይችላል ብለዋል። እቅዱን ከ2013 ጀምሮ የ15 ዓመት እቅድ ማድረግን ይቻል እንደነበር ያወሱት ዶክተር ፍጹም በፈረንጆች አቆጣጠር በ2030 ከሚጠናቀቀው ና ሀገራችን ከተስማማችባቸው 17ቱ የተባበሩት መንግስታት ድርጅት ዘላቂ ልማት ግቦች ጋር የተናበበ እንዲሆን ታስቦ ከ15 ዓመት ወደ 15 ዝቅ እንዲል መደረጉንም አክለው ገልጸዋል። እቅዶች ሲታቀዱ ታሳቢ የሚያደርጓቸው ነባራዊ ሁኔታዎች እንዳሉ የተናገሩት ሚኒስትሯ ታሳቢ ከተደረጉት ውጪ ሊያጋጥሙ የሚችሉ ነገሮች ግን እቅዶች እንዲሳኩ ወይም እንዳይሳኩ ሊያደርጉ ይችላሉ ብለዋል። ሁለተኛው የእድገትና ትራንስፎርሜሽን እቅድ የዚህ ችግር ሰለባ ነበር ብለዋል ሚኒስትሯ ሁሌም ታቀዳል። የታቀዱ ነገሮች ላይሳኩ ይችላሉ። በተለይ የሁለተኛው እድገትና ትራንስፎርሜሽን እቅድ ታሳቢ የተደረጉ ነገሮች ነበሩ። ክራፍት ሲደረግ እነዚህ እነዚህ ነገሮች ይሳካሉ። ለምሳሌ አንዱ ፖለቲካል ስቴቢሊቲ ነበር፣ ሰላም ነበረ፣ የዝናብ ሁኔታ የመሳሰሉ ነገሮች ነበሩ። ከዚህ አንጻር እንግዲህ እንደምታውቁት ያለፉት ሶስት አመታት ፖለቲካል አንሬስት ነበረ፣ ሰላም እዛ ደረጃ የተናጋ ነበር እና ለመፈጸም በጣም አስቸጋሪ ሁኔታዎች ነበሩ። አፈጻጸሙም ለዛ ደከም ያለ ነው። በሚቀጥለው አንድ አመት ሙሉ ሀይል ተጠቅሞ ማድረግ የሚቻል ሁሉ ተደርጎ የተወሰኑትን ግቦች ለማሳካት ይሞከር ይሆናል። የሚቀጥለውን እቅድ ስናመጣ እንግዲህ አሁንም ታሳቢ ነገሮች ይኖራሉ። እነዛ ታሳቢ ነገሮች ይሳካሉ ብለን የምናስባቸው ይኖራሉ። ግን አሁን የሚለየው አንዱ ነገር ምንድን ነው? ጥናት ላይ ነው የተመሰረት ነው። ከዚህ በፊት ያለውን ቤዝ ላይን አሰስመንት አድርገን ምን ይመስላል፣ በነዚህ አሁን በጠቀስኳቸው ፒላሮች ላይ ምን ይመስላል አገሪቷ ላይ ያለው ሁኔታ። ከዛ ደግሞ ወደ አስር አመት ፕሮጀክት ስናደርግ መሄድ ከምንፈልገው አቅጣጫ አንጻር የለውጥ ፍሬምወርካችን ምን መሆን አለበት፣ በግብርና በማኒፋክቸሪንግ በነዚህ በኢነርጂ በጠቀስኳቸው ምን መምሰል አለበት የሚል የባክግራውንድ ጥናት ተጠና ማለት ነው። ለዚህ ያ ጥናት እንደ ግብአት ይሆናል። ዞሮ ዞሮ በጥናት ኢንፎርምድ የሆነ ነገር የተሻለ ነው ብለን እናምናለን። አሁን የሚዘጋጀው መሪ እቅድ የሚመለከታቸው አካላት ሁሉ ተወያይተው የሚያዳብሩት እንደሆነና ሶስተኛው እድገትና ትራንስፎርሜሽን እቅድም ከዚህ መሪ እቅድ ተቆርሶ እንደሚዘጋጅ ሚኒስትሩ አክሎ ገልጸዋል። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ ጅጅጋ። አዲስን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በእንግሊዝኛ አጠራር ግሎባል አሊያንስ ፎር ዘ ራይትስ ኦፍ ኢትዮጵያንስ ዓለም አቀፍ ትብብር ለኢትዮጵያውያን መብቶች የተሰኘው ስብስብ በአማራ ክልል በግጭቶች ምክንያት ለተፈናቀሉ በሺዎች የሚቆጠሩ ዜጎች የሚውል አጣዳፊ የገንዘብ እርዳታ መላኩን ገልጿል። እስካሁን በቀናት ውስጥ ሀያ ሺ ዶላር መላኩን ያስታወቀው ድርጅቱ ገንዘቡ ለተፈናቃዮች መጠለያ መስሪያ የሚውል መሆኑን ጠቁሟል። እርዳታ ማሰባሰቡን ሂደት እንደቀጠለም የግሎባል አሊያንስ አመልክቷል። ቆንጅታዬ የግሎባል አሊያንስ መስራች የቦርድ አባል የሆኑትን አቶ ዳኛቸው ተሾመን ከካሊፎርኒያ በስልክ አነጋግራቸዋለች። በጣም አመሰግናለሁ ለዚህ እድል። ችግሩ ሰሜን ጎንደር ውስጥ በጭልጋ አንድና ጭልጋ ሁለት የሚባል አካባቢ፣ በዛም ደግሞ በምዕራብ ደንቢያና አርማጮ የሚገኙ ኢትዮጵያውያን ወገኖቻችን እርስ በርስ በተነሳ ግጭት ምክንያት የተፈናቀሉ እስከ ዘጠና ሺህ በላይ የሆኑ ወገኖቻችን አሉ እና እነሱን ለመርዳት ነው ግሎባል አሊያንስ ይሄንን የጀመርነው። ነው ካምፔንም አለ። ኢመርጀንሲ ፋንድም ደግሞ ለአደጋ መከላከያ የተቀመጠ ገንዘብ ከዛ ውስጥ ወጪ የሆነ ሀያ ሺህ አሜሪካ ዶላር በአስቸኳይ ባለፉት ሁለት ቀናት ውስጥ እንዲደርስ የተደረገ እና የተነሳው ግጭት ያው በየቦታው እንደተደረገ እንደሆነው ብሔር ተኮር የሆነ በኒሻንጉል ውስጥ እንዳየነው ሱማሌና ሱማሌ እና ኦሮሚያ ክልል አካባቢም እንደተፈጠረው አይነት ችግር ነው። ነገር ግን እንግዲህ እነኚህ ህዝቦች፣ ብሔረሰቦች ለምን አመታት አብረው የኖሩ ውስጥ ተዋልደው ተጋብተው የኖሩ አብረው የሚያስቀድሱ አብረው መስጊድ የሚሄዱ የሚሰግዱ ሰዎች ናቸው እና እንደዚህ ያለ በዚህ መጠን የታየ ግጭት ኑሮም አያውቅም፣ በእኔ እድሜም ከዛም በላይ እና ይህንን ሁኔታ ከላይ የሚታየውን ቁስል ማከምና በአንዴድ ማድረግ ብቻ ሳይሆን ከስር መሰረቱ ለምንድን ነው የተፈጠረው ብሎ እንዲታይም ግፊት ለማድረግ እንፈልጋለን፣ እንሞክራለን። ይህንንም እያደረግን ነው። መልካም። ተፈናቃዮቹ ያሉበት ሁኔታ ምን ይመስላል? በአሁኑ ጊዜ ቅድሚያ የሰጣችሁት አጣዳፊው ችግራቸውስ ምንድን ነው? አዎ ቅድሚያ የሰጠነው አጣዳፊ ችግር መጠለያ አለመኖር ነው። እነኚህ ቤተሰቦች የሚኖሩበት ቤት ተቃጥሏል። በሺ የሚቆጠሩ ቤቶች ተቃጥለዋል። እና አንድ ቤት ቢያንስ ቢያንስ ከአራት እስከ ስምንት ቤተሰቦችን የሚጠልል ነው ሁለት ሺህ ሶስት ሺህ ቤቶች ሲቃጠሉ ማለት በመቶ ሺህ የሚቆጠሩ አዛውንት፣ ሴቶች፣ ሕጻን ልጆች መሬት ላይ ፈሰዋል ማለት ነው እና መንግሥቱ ይሄንን መፍትሄ ለማምጣት ለእነኝህ ሰዎች በአንድ ጊዜ ጠለላ ለማዘጋጀት አልቻለም ከአቅሙ በላይ ነው። እና ስለዚህ እኛ ወገኖች ኢትዮጵያውያንን ልንደርስ የሚገባው በሚል ነው የመጀመሪያ ቅድሚያም የሰጠነው መጠለያ እንዲሰራላቸው ከቀን ለቀንም ደግሞ ያው ጎረቤት በየአካባቢ ያለው ህዝብ ይመግባቸዋል መንግስትም እዛ የክልሉ መንግስትም እየመገበ ግን በቂ አይደለም ከሁለት ቢሊየን ብር በላይ ነው ያስፈልጋል የተባለው ወደ ቦታቸው እንኳን ባይሆን ቢያንስ ቢያንስ ተፈጥሮ ከሚያመጣው በየቀኑ ሀሩርና ብርዱ ከሚያመጣው አደጋ ህፃን ልጆችም እንዳይጎዱ ጤናቸው እንዳይታወቅ ለማድረግ የሚያስፈልግ ነው ቤዚክ የሆነ መሰረታዊ የሆነ እርዳታዎች ያስፈልጋሉ እና እነሱን ለማድረግ ነው መጀመ እንግዲህ ይህንንም ሀያ ሺህ ዶላር ወጪ አድርገን ይህን በሰማን በሰአታት ውስጥ ነው የተወሰነው እና እሱ ላይ ነው ያለ ነው አሁን ይህንን ድጋፍ በምን መልክ ነው እንዲደርሳቸው ያደረጋችሁት ወደፊትስ እርዳታው እንዲቀጥል ጥሪ እያደረጋችሁ ነው ወይ አዎ ይሄን እንግዲህ የጎንደር ሰላምና የልማት ኮሚቴ የሚባል አለ። በዛ በኩል ነው ያደረግነው። ይሄ ኮሚቴ ሽማግሌዎች፣ የሃይማኖት መሪዎች ከልዩ ልዩ ህብረተሰብ ውስጥ የተሰባሰቡ ያቋቋሙት ነው። በዛ በኩል ነው ገንዘቡ እንዴት የሚደረገው። ሌላም ደግሞ በጎፋንቢ ካምፔን ከሁለት ቀን በፊት የከፈትነው አለ። በዛም ደግሞ እስካሁን ድረስ በሁለት ቀን ውስጥ ሰላሳ ሺህ ዶላር ተሰብስቧል። እሱም ቢያንስ ቢያንስ የዛን እጥፍ ያህል ለመድረስ እናስባለን። በሚመጣው ሳምንት ውስጥ እሱም አንድ ላይ ሆኖ ይሄ ገንዘብ ተልኮ እነዚህን ሰዎች ለማረጋጋት የሚኖሩበት ቤት ለማሰራት፣ ለእያንዳንዱ ቤተሰብ ቤት ለማሰራት። አንደኛው አሁንም ካምፔን የጀመርነው ነው ምንድን ነው ለአንድ ገበሬ አንድ በሬ የሚል ለአንድ ቤተሰብ አንድ ቤት የሚል ግፊት ጀምረናል። ህብረተሰቡ በዛ መሰረት እኔ አንድ ቤት አሰራለሁኝ እኔ አንድ በሬ ገዛለሁኝ ብሎ እንዲነሳሳ ምክንያቱም ከነህ ከተፈናቀሉት ዘጠና ሺ በላይ የሆኑ ሰዎች ዘጠና አምስት ፐርሰንቱ ገበሬ ነው። ይሄ መፈናቀል ሲመጣ ከብቶቹ ሲቃጠሉ ቤቱ ሲቃጠል ችግሩ የአንድ ቀን ወይ የአንድ ሳምንት የአንድ ወር ችግር አይደለም። አዎ እና አዝመራ የላቸውም። ማረስ አይችሉም። እና ለሚመጡት ሶስት አራት አምስት አመታት ህይወታቸው በሙሉ ተዛባ፣ ተፈናቀለ ማለት ነው። እና ያንንም ማስተካከል ይኖርብናል። ከዚህ ለአጣዳፊ እርዳታ ከመድረስ ጥረታችሁ በተጓዳኝ ተፈናቃዮቹ ለዚህ የስቃይ ህይወት የተዳረጉበት መንስኤ ከምንጩ መላ እንዲፈለግለት ዘላቂ ሰላም እና መረጋጋትም እንዲፈጠር የምታደርጉት ጥረት ምን ይመስላል? በዚህ ረገድ አብራችሁ የምትሰሩት መንግስታዊም ሆነ መንግስታዊ ያልሆኑ አካላት አሉ? ምን እያደረጋችሁ ነው? አዎ፣ ይሄንን በሚመለከት ለክልሉ አስተዳደር የተጻፈ ደብዳቤ አለ። እኛ ራሳችን ባለን ግንኙነት ወርልድ ቪዥንም ጋር ሆነ ሌሎች በዓለም ደረጃ የሚነቃነቁ በዓለም ዙሪያ እንደዚህ ያለ ሁኔታ ሲፈጠሩ የረዱ ድርጅቶች አሉ እና ከነሱ ጋር አብረን ሆነን ምን ማድረግ እንችላለን በምን አይነት ሁኔታ ሕዝቡን ማረጋጋት እና ደግሞ ማስተማርም ይቻላል የሚለውን የሚያጠና አንድ ግብረ ኃይል አለን። በዓለም አቀፍ ትብብር በኢትዮጵያውያን መብት ውስጥ እየተቋቋመ እኛ ማድረግ የምንፈልገው ጫና ማድረግ እንፈልጋለን። ሁል ጊዜ ከደረሰ ወዲያ መከላከል ዘመቻ ውስጥ ከምንገባ ፈረንጆች እንደሚሉት ፕሮአክቲቭ የሆነ ቅድመ ዝግጅት ተደርጎ አንድ ቦታ ጭስ ሲታይ ገና ያንን ጭስ ወደ እሳት ሳይለወቅ የአገራችን መንግስት እና ህዝቡም ተረባርቦ ሁኔታውን እንዲቀይር የምናደርግበትን ሁኔታ እንፍጠር የሚል ንግግርና ያንን ደግሞ ከንግግር አልፎ ወደ እቅድ እንዲሄድ ለማድረግ እየተነጋገርን ነው። መልካም። አቶ ዳኛቸው ተሾመ የግሎባል አላያንስ ፎር ዘ ራይትስ ኦፍ ኢትዮጵያንስ ዓለም አቀፍ ትብብር ለኢትዮጵያውያን መብት መስራች ቦርድ አባል ለሰጡኝ ማብራሪያ በጣም አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። ቮይስ ኦፍ አሜሪካ ተጎጂዎችን ደግሞ በቀጣይ ዝግጅት አነጋግረን እንመለሳለን። ይህ በዚህ እንዳለ የአማራ ዴሞክራሲያዊ ፓርቲ በክልሉ በተለያዩ ምክንያቶች ለተፈናቀሉ ዜጎች የአምስት ሚሊዮን ብር ድጋፍ ማድረጉን መንግስታዊ የዜና ምንጮች ገልጸዋል። ፓርቲው በዛሬው ዕለት ለተፈናቃዮች ለተደረገው ድጋፍ የመጀመሪያው ዙር መሆኑን አስታውቋል። የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። ተከታዩ ዘገባችን ወደ ናይጄሪያ ነው የሚወስደን። በናይጄሪያ ፕሬዚዳንታዊና ምክር ቤታዊ ምርጫ ጦር ኃይሉን የሚጫወተው ሚና አይኖረውም ሲሉ የሀገሪቱ ዋና ተቃዋሚ ተወዳዳሪ መናገራቸው ተሰማ። ሰለሞን ክፍሌ በተከታዩ ዘገባ ይዙታል። ናይጄሪያ የጠቅላላ ምርጫዎቹን ጊዜ ካዘገየች በኋላ እንደገና ይካሄዳል ስትል ያስታወቀችው የፊታችን ቅዳሜ ነው። ይህ እርምጃዋም በዚያች በአህጉሪቱ ከፍተኛ የሕዝብ ቁጥር ባላት አገር ውስጥ ነጻና ትክክለኛ ምርጫ ላይካሄድ ይችላል የሚለውን ጥርጣሬ አባብሷል። መንግሥቱ የደረሰበትን ውሳኔ ናይጄሪያውያን የሚቀበሉት ባይሆንም ያልተለመደ ነገር ግን አይሆንባቸውም። በናይጄሪያ እንደ አውሮፓውያን ዘመን አቆጣጠር ከ207 ዓ ም ጀምሮ ማለትም የቀድሞ ፕሬዝደንት ኡማሩ ያራዱዋ ተቀማጩን ፕሬዚደንት መሐማዱ ቡሃሪን ካሸነፉ ወዲህ ሳይዘገይ የተካሄደ ምርጫ የለም። በእርግጥ ግን የምርጫዎችን ጊዜ ማዘግየትና ማራዘም ችግር ለናይጄሪያ ብቻ የተሰጠ አይደለም። እንደ አውሮፓውያን ዘመን አቆጣጠር ከ2009 ዓ ም ጀምሮ በመላ አፍሪካ ከተካሄዱ 102 ፕሬዚደንታዊ ምርጫዎች 27ቱ እንዲዘገዩ ተደርገዋል። የአሜሪካ ድምፅ ራዲዮ የተለያዩ ዘገባዎችንና ጆሐንስበርግ ደቡብ አፍሪካ የሚገኘውን መንግሥታዊ ያልሆነ በአህጉሪቱ ዲሞክራሲ ለማስፈን የሚሠራውን የምርጫ ተቋም ያጠናቀረውን ሪፖርት መሰረት በማድረግ አስተማማኝ ምርጫዎችን በማበረታታቱ ላይ አትኩሯል። በዚህ መሠረት ባለፉት አስር ዓመታት ጊዜ ውስጥ ፕሬዝደንታዊ ምርጫዎችን ካካሄዱ ሀምሳ አንድ ሀገሮች ሀያ በሚሆኑት የድምፅ መስጫ ጊዜዎችን አንዴ ወይም ሁለቴ አዘግይተዋል። አንዳንዶቹ አገሮች ምርጫዎቹን ለሁለት ቀናት ሲያራዝሙ፣ ሌሎች ለበርካታ ዓመታት አቆይተዋል። በርካታ አገሮች ግን ያራዘሙት ለብዙ ሳምንታት ነው። አይቮሪኮስት ናት እስካሁን የምርጫዎችን ጊዜ በረጅሙ ማስተላለፏ የሚዘገበው፣ ለአምስት ዓመታት አቆይታለች። ምርጫዎቹ እንዲተላለፉ ወይም እንዲራዘሙ የሚደረጉበት መሠረታዊ ምክንያቶችም በጣም የተለያዩ ናቸው። ምክንያቶቹ ከእርስ በርስ ጦርነት እስከ ተፈጥሮ አደጋ ይደርሳሉ። አንዳንዴም ባለሥልጣናቱ የፕሬዚደንቱን ሕገ መንግሥታዊ የሥልጣን ዘመን ለማራዘም ሲሉ የሚወስዷቸው እርምጃዎች ይጠቀሳሉ። ምርጫዎች ተገቢ ዝግጅት ባለመደረጉ ብቻም የተቀየሩበት ጊዜ እንዳለ ይታወቃል። አንድ ሀገር ምርጫዎችን በታቀደው መሠረት ማካሄድ ካቃታት የሂደቱን ተአማኒነት ሊጎዳ ይችላል። በናይጄሪያ ለምሳሌ መራጮች የተምታታባቸው መሆኑንና ግራ መጋባታቸውን ለአሜሪካ ድምፅ ተናግረዋል። የቪኦኤ ትንታኔ የምርጫዎች ጊዜ መተላለፍ በራሱ የደካማ አስተዳደር ምልክት እንዳልሆነ ነው ይልቅስ በሁለቱም ማለትም በጠንካራና በደካማ ዲሞክራሲያዊ ሀገሮችም ውስጥ ምርጫዎች በጣም አነስተኛ ቢሆኑም የተላለፉባቸው ጊዜያት አሉ። ዘኢኮኖሚስት የተባለው እዚህ በዩናይትድ ስቴትስ የሚታተመው መጽሔት የደህንነት ጉዳዮችን የሚከታተለው ክፍል በየዓመቱ የዲሞክራሲ መለኪያ ዘገባዎችን ያወጣል። ሪፖርቱ የሀገሮችን ደረጃ የሚያወጣው በምርጫዎች ሂደት በፖለቲካ ተሳትፎና ለሲቪሎች በሚሰጧቸው ነጻነቶች መሆኑ ተመልክቷል። በአጠቃላይ በ2018 ምርጫዎች ሳይዘገዩና ሳይራዘሙ ሲካሄዱ ከተስተጓጉሉባቸው በ11 በመቶ ይጨምረዋል። ምርጫዎች ሳይዘገዩ የተካሄዱባቸው ሀገሮች በተጨማሪ 24 በመቶ አድገዋል። በደረጃው ሰንጠረዥ መሠረት ቦትስዋናን፣ ኬፕ ቬርዴን፣ ሞሪሽስንና ደቡብ አፍሪካን ጨምሮ በጥናቱ ከፍተኛ ነጥብ ባገኙ ሀገሮች በአንዳቸውም ምርጫዎች አልዘገዩም ወይም አልተላለፉም፣ በተያያዘላቸው የጊዜ ሰሌዳ ተፈጽመዋል። ቀረብ ብለን ስናይ ግን አዳዲስ አስገራሚ ክስተቶችን እናገኛለን። በጣም አነስተኛ ነጥብ ባገኙ አንዳንድ ሀገሮች ማለትም በቡሩንዲ፣ በጅቡቲ፣ በኢኳቶሪያል ጊኒና በዚምባብዌም ምርጫዎች ጊዜያቸውን ጠብቀው ተፈጽመዋል። ጥናቱ በተካሄደበት ወቅት ኢኮኖሚስት አስር አምባገነን ባላቸው ሀገሮች ምርጫዎችን አዘግይተዋል። ሌሎች አስራ አምስት አምባገነን መንግስታት ግን ቃላቸውን ጠብቀዋል። መልካም አስተዳደርን ለማሻሻል በቆረጡና ይበልጥ ሁሉን አሳታፊ የዲሞክራሲ ሂደትን የሚፈጥሩ ሀገሮች የምርጫዎችን ጊዜ የሚያራዝሙት ብዙ ድምፅ ሰጪዎች እንዲወጡ ለማድረግና ያለ ሁከትና ተጽዕኖ እንዲካሄዱ ለማበረታታት ነው። ምርጫዎችን ለይስሙላ ብቻ የሚያደርጉ ሀገሮች ግን ከዚህ ተቃራኒውን ይሠራሉ። አፍሪካ ውስጥ የምርጫ ጊዜዎችን የሚያራዝሙ ሀገሮች ቁጥር በብዛት እያነሰ መሄዱ አይታይም። በአንድ ወቅት ግን ማለትም በ2012ና በ2015 መካከል ትንሽ ወርዶ ነበር። በ2016 እንደገና ጨመረ። ያኔም ሀያ በመቶ የሚሆኑ ምርጫዎች የተላለፉበት ነበር። ባለፈው የአውሮፓውያኑ ዓመት 2018 ያ አሃዝ በእጥፍ ጨምሮ ታይቷል። በ2019 ለመጀመሪያ ጊዜ የምርጫዎች የጊዜ ሰሌዳ ተቀይሮ የታየው በናይጄሪያ ነው። በሌሎች አገሮች ግን ቀደም ሲሉ የተራዘሙ ምርጫዎች አሁንም እንዳሉ ናቸው፣ አልተካሄዱባቸውም። በደቡብ ሱዳንና በሊቢያ ድምፅ ሰጪዎች የሀገራቸውን መጻኢ ዕድል መቅረጽ የሚያስችላቸውን ዕድል ለማግኘት በጉጉት እየጠበቁ ነው። በእነዚህ ሁለት ሀገራት የምርጫዎች ጊዜ በተደጋጋሚ ሳይከበር አልፏል። ለናይጄሪያ መራጮች የአሁኑ ፕሬዝደንታዊ ምርጫ ጊዜ የተላለፈው ድንገት የድምፅ መስጫ ጣቢያዎች ከመከፈታቸው ጥቂት ሰዓታት በፊት መሆኑ ተስፋ አስቆራጭ ሆኖባቸዋል። ለፊታችን ቅዳሜ የተላለፈው ምርጫ እስኪካሄድ ግን የወቅቱ ፕሬዝደንት ቡሀሪና የቀድሞ ምክትል ፕሬዝደንት ተቀናቃኛቸው አቲኩ አቡባካር በምረጡኝ ዘመቻቸው ድምፅ ሰጪዎች እንዳይሰላችሁ እየጠየቁ ነው። የዘንድሮው የናይጄሪያ ፕሬዝደንታዊ ምርጫ ውጤት ተቀራራቢ እንደሚሆን የተተነበየ ሲሆን እጩዎችም ደጋፊዎቻቸው ትዕግስትን እንዲላበሱና እያንዳንዷ ድምጽ ልዩነት እንደምታመጣ እየመከሩና እያበረታቱ ናቸው። ነው የመረጠላችሁ። ይህንን ዜማ የዘሪቱ አድናቂ ነው የፕሮግራም አቀናባሪያችን። እንግዲህ አድማጮች፣ የዛሬው የጋቢና ቪ ጉዟችን በዚሁ ተጠናቋል። በፌስቡክ አቶ ሀሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ታስተናግዳችሁ ያመሸው ጽዮን ግርማ ነበርኩ። አልፍሬዶ አልሳንቶስም በስርጭት መሀንዲስ ነው አብሮን ነበር። መልካም ምሽት፣ በነገው ጉዞ ንገናኝ። Let me get now, i Und